በመንግስት ከፍተኛ ኃላፊነት ከመረብ ወንዝ ምላሽ እስከ ሞያሌ ከጋምቤላ እስከ ኦጋዴን ዳርቻ በጠንካራ ወሳኝነታቸው የሚታወቁት አቶ በረከት ስምኦን በአንድ ሜትር ካሬ ሳጥን ውስጥ ተወስነው ማየት ተአምር ነው ሲሉ በፍርድ ቤት አዳራሹ ሂደቱን ሲከታተሉ ከነበሩ ከብዙዎቹ ሲደመጥ ተሰምቷል። ጉዳዩን የሚመለከተው የባህር ዳርና አካባቢው ከፍተኛ ፍርድ ቤት ዳኞች ዛሬ ከጠዋቱ 3 ሰዓት 47 ተሰየሙ። 3 ሰዓት 50 ላይ ሁለቱ ተጠርጣሪዎች ተከታትለው ወደ አዳራሹ ገቡ። አቶ በረከት ስምኦን ከስር ነጭ ሸሚዝና ጠቆር ያለ ሱሪና ኮት ለብሰዋል። ነጠላ ጫማ አድርገዋል። አቶ ታደሰ ካሳ ነጣ ያለ ኮት ከነጭ ሸሚዛቸው ላይ ደርበዋል። ቡኒ ሱሪ ለብሰዋል። እርሳቸውም ነጠላ ጫማ ነው ያደረጉት። ፍርድ ቤቱ ተጠርጣሪዎች ስለ ራሳቸው እንዲያብራሩ ጠየቀ። አቶ በረከት እድሜያቸው ስልሳ ሁለት ባለትዳር የሶስት ልጆች አባትና አሁን ስራ እንደሌላቸው አብራሩ። አቶ ታደሰ ካሳም እንደዚሁ እድሜያቸው 53 ባለትዳርና የሶስት ልጆች አባት እንደሆኑ ተናገሩ። ፍርድ ቤቱ ሁለቱ ተጠርጣሪዎች የተከሰሱበትን የክስ ማመልከቻ ለእያንዳንዳቸው እንዲደርስ ካደረገ በኋላ ምላሽ እንዲሰጡ ጠየቀ። ድርጊቱን እንዳ ፈጸሙ ግለሰቦች መልስ ከሰጡ በኋላ በፖሊስ ጣቢያ የደረሰባቸውን ጫና አብራርተዋል። አቶ በረከት ሲያብራሩም ከዚህ በፊት በተለያዩ የአማራ ክልል አካባቢዎች በደቦ ፍርድ እየተሰጠኝ ነው፣ የደብረ ማርቆሱን ድርጊት ለአብነት በማንሳት ትናንትና በቁጥጥር ስር ባለሁበት ፖሊስ ጣቢያ ሌባ፣ ዘራፊ፣ ነፍሰ ገዳይ እየተባልኩ ተሰድቤ ያለሁ፣ ስለሆነም የክልሉ መንግስት ክብራችን ሊያስጠብቅ ይገባል ብለዋል። ቤተሰቦች የፍርድ ሂደቱን እንዳያዩ ተከልክለዋል፣ ምግብ አልተሰጠንም የሚሉ ቅሬታዎችንም አሰምተዋል። አቶ ታደሰ ካሳ በበኩላቸው ተመሳሳይ ስድብ እንደደረሰባቸውና የሕግ የበላይነት እንዲከበር ጠይቀዋል። አቶ በረከት መንግስት የሚያውቀው የደም መርጋትና የልብ ህመም እንዳለባቸው አቶ ታደሰም እንደዚሁ የአስም በሽተኛና የልብ ህመም እንዳለባቸው ለፍርድ ቤቱ አብራርተዋል። በመሆኑም በርካታ መድኃኒቶች እንደሚወስዱ ቤተሰቦቻቸው እያዘጋጁ የሚያቀርቡላቸውን ሐኪም ያዘዘው ምግብ በተወሰነ ሰዓት እንደሚመገቡ ጠቁመው ስለሆነም ጉዳያችን ቤተሰቦቻችን ባሉበት በአዲስ አበባ ይታይልን የሚል ጥያቄ ለፍርድ ቤቱ አቅርበዋል። እንደዚሁም የተጠረጠሩበት ወንጀል በእስር ቤት ሆኖ ለመከራከር የሚያስችል መሰረት ስለሌለው በውጭ ሆነን እንከራከር ሲሉ ጠይቀዋል። አቶ በረከት በተለይ ከብአዴን ማዕከላዊ ኮሚቴ ከታገዱ በኋላ ወደ ቻይና፣ ደቡብ አፍሪካ እንዲሁም በሀገር ውስጥ በስም መጥቀስ ባይፈልጉም የሽፍቶች መደበቂያ ብለው በጠሩት አካባቢ ድረስ መሄዳቸውን እና ጉዳያቸውን በራስ በመተማመን ከእስር ውጭ ሆነው መከራከር እንደሚችሉ ፍርድ ቤቱን ጠይቀዋል። አቃቢ ህግ በሰጠው ምላሽ ደግሞ ተጠርጣሪዎች ይመሩት የነበረው ዳሽን ቢራ ፋብሪካ ለአንድ የውጭ ኩባንያ በዘጠና ሚሊዮን ዶላር መሸጡን ጠቁሞ ነገር ግን ፋብሪካው የተሸጠበት ገንዘብ በጥረት ውስጥም ሆነ በዳሽን ቢራ ካምፓኒ ውስጥ አይገኝም። ሌሎች አስፈላጊ ሰነዶችም ያልተሰበሰቡ በመሆኑ ግለሰቦችን ከእስር መልቀቅ ከነበራቸው ስልጣን አንጻር መረጃ ያጠፋሉ የሚል ስጋት ስላለ ጉዳያቸውን በማረሚያ ቤት እንዲከታተሉ ጠይቋል። ጉዳያቸውም በባህር ዳር የሚታየው የተጠረጠሩበት ወንጀል የተፈጸመው በአማራ ክልል በመሆኑ ወደ አዲስ አበባ ይዛወርልኝ የሚለው ጥያቄ ተቀባይነት የለውም ብሏል። አቃቤ ሕግ አመጋገባቸውን በተመለከተ እስካሁን የስነ ምግባርና ጸረ ሙስና ኮሚሽን አቅም በፈቀደ መጠን ሲያቀርብላቸው መቆየቱን ጠቅሶ ካሁን በኋላ ግን ቤተሰቦቻቸው እንዲያቀርቡ አመልክቷል አመልክቷል። እንደዚሁም ለተጨማሪ የምርመራ ጊዜ የ14 ቀናት እንዲፈቀድለት አቃቢ ግ ጠይቋል። የግራቀኙን አስተያየት ካዳመጠ በኋላ ፍርድ ቤቱ ትእዛዝ ሰጥቷል። በዚህም መሰረት ግለሰቦቹ ከነበራቸው ከፍተኛ ስልጣን አንጻር መረጃ ሊያጠፉ ይችላሉ ከሚል እሳቤ ተጠርጣሪዎቹ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ፣ የተጠረጠሩበት የወንጀል ድርጊት የተፈጸመው በአማራ ክልል በመሆኑ ጉዳያቸው በዚሁ በባህር ዳር እንዲታይ ወስኗል። ቤተሰቦቻቸውም በማንኛውም የፍርድ ሂደት ወቅት እየቀረቡ እንደ ማንኛውም ሰው ሂደቱን እንዲከታተሉ በአቃ ቀጣይ ህግ የተጠየቀው የ14 ቀን የጊዜ ቀጠሮ ተግባራዊ እንዲሆንና የካቲት አንድ ቀን 2011 ዓ.ም ፍርድ ቤት እንዲቀርቡ ፖሊስም አስፈላጊውን ጥበቃ እንዲያደርግላቸውና ወደ ማረሚያ ቤት እንዲወርዱ ወስኗል። የዕለቱን የፍርድ ሂደትም ከረፋዱ አራት ሰዓት ከ55 ላይ አጠናቋል። ከፍተኛ ጥበቃ ያልተለየው የዛሬውን የፍርድ ቤት ውሎ በርካታ የባህር ዳር ነዋሪዎች ከአዳራሽ ውጭና ከአዳራሽ ውስጥ ሆነው ተከታትለውታል። ተጠርጣሪዎቹ ከአዳራሽ ሲወጡ ከውጭ የተሰበሰቡ ሰዎች አይተ በረከት አይተ በረከት እያሉ ጩኸት አሰምተዋል። ዓለም ነው መኮ ለዲደብሊው ራዲዮ ባህር ዳር